Waqtii galgala keessaa sa'a lamaa ol akkaa jalqabee akka sa'a sadiitti meetir baa digdamii lama akkasumas tokkoon wiixataa haga jimaataatti qophii afaan oromootiin dabarsuuf asirratti raawwata qophii boorutti walitti deebina nagaatti bula amma sagantaa afaan amma. The voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የዘንድሮ ዓመት የግድቡ ሌቭል ከ525 ወደ 560 አምጥተነዋል። አምናት አስታውሱ እንደሆን ክረምት ሲመጣ በ525 ላይ በስር ያለው ማስወጫ ስለማይበቃ በ525 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ ከ560 አይወርድም። አንድ የ560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም። የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ከተናገሩት የተቀነጨበ ነው። ይህ ጉዳይ ያለምንም መጠራጠር በግብፃውያን ኑሮ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንም ሀገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን። እኚህኛው ደግሞ የግብፁ የውጭ ጉዳይ ሚኒስትር ሳሜ ሹሪክ ናቸው፣ በቅርቡ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። አድርገዋል። የኦሮሞ ነጻነት ሰራዊት አጫሉም ገለዋል አሉ እኛ አልገደልም ላሉ እያልን ነው። ይህንን የሚያጣራ ገለልተኛ አካል ተቋቁሞ ይሄንን ማጣራት ይችላል። ጃልመሮ በሚል መጠሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባን ድምፅ ነው የሰማችሁት። ከነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰብቶ እንዲገዛላቸው ለማድረግ በዛ አይነት ድርጊት ይፈጽማሉ። በፖለቲካ አንፃር ደግሞ እንደዚህ አድርገናል፣ እንደዚህ አይነት ግልጽ ወንጀል ፈጽመናል ብሎ እንዲያምኑ አይጠበቅም፣ ግን በግልጽ ማሳያዎች አሉ። የኦሮሚያ ክልል የብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንደዓ ናቸው መልስ የሰጡት። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 9 2012 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ አዳነች ፍሳዬ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጃዋ ትዝታ በላቸው እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናምሻለን በቅድሚያም የሰዓቱን ያለም ዜና ከአዳነች ፍሳዬ እንደምን አምሻችሁ አድማጮቻችን ዜናውን ማንብላችሁ አዳነች ፍሳዬ ነኝ አገሮች አስፈላጊዎቹን የጤና ጥበቃ መመሪያዎችን በጥብቅ ሥራ ላይ ካላዋሉ አሁን በከባድ ሁኔታ እየተስፋፋ ያለው የኮቪድ-19 ወረርሽኝ መባባሱ አይቀርም ሲል የዓለም የጤና ድርጅት አስጠነቀቀ። የአሜሪካ ድምፅ ዘጋቢ ማሪያማ ዲያሎ ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች። በዓለም ዙሪያ ለኮሮና ቫይረስ የተጋለጡት ሰዎች ቁጥር ከ13 ሚሊዮን ለህልፈት የዳረጋቸውም ከ500ሺህ አልፏል። ይህንኑ ተከትሎ የዓለም የጤና ድርጅት የሰሚ ያለህ ጥሪውን ቀጥሏል። የድርጅቱ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ዳይሬክሽን እቅጩን ልናገር ብዙ አገሮች በተሳሳተ አቅጣጫ እየተጓዙ ነው መሰረታዊ የሆኑት የመከላከል እርምጃዎች አካላዊ ርቀትን መጠበቅ፣ አፍና አፍንጫን በጭንብል መሸፈን፣ ወይም ተጋልጠውም ከሆነ ራስን ለይቶ መቀመጥ፣ ከዚህ ውጪ መንገድ የለም። ያ ተግባራዊ ካልሆነ ወረርሽኙ ከአሁኑ በባሰ ሁኔታ ማሻቀቡ የማይቀር ነው ሲሉ ዶክተር ቴድሮስ አስጠንቅቀዋል። ዋና ስራ አስኪያጁ ይህን አዲስ ማስጠንቀቂያ ያወጡት ባለፈው እሁድ በዓለም ዙሪያ በ24 ሰዓት ጊዜ ውስጥ 230 ሺህ ሰዎች ለቫይረሱ መጋለጣቸውን ድርጅት ታቸው ይፋ ማድረጉን ተከትሎ ነው። በአንድ ቀን የተመዘገበ ከፍተኛው አሃዝ ነው። ከዚህ ውስጥ 80 ከመቶውን የያዙት አስር ሀገሮች ናቸው። ከአዲሶቹ ተጋላጮች ግማሹ የተገኙትም ዩናይትድ ስቴትስ እና ብራዚል ውስጥ ነው። በየሀገሩ ቀደም ብሎ የተገኙ ስኬቶች እየተናዱ ነው። የተደቀነውን አደጋ ለመቀነስ ፍቱን የሆኑት እርምጃዎች አንድም ስራ ላይ እንዲውሉ አልተደረገም፣ አሊያም ሰው አይከተላቸውም። ይህን ደግሞ በሰሜንም በደቡብም አሜሪካ፣ በደቡብ እስያ እንዲሁም በብዙ አፍሪካ አገሮች እያየን ነው። ባህጉር አፍሪካ እስካሁን በኮሮና ቫይረስ ከተጠቁት የሚበዙትን ወደ 300 ሺህ የሚጠጉትን የያዘችው ደቡብ አፍሪቃ በየቀኑ 12 ሺህ ሰዎች እየተመዘገቡ መሆኑን ፕሬዝደንቱ ሴሪል ራማፎሳ አስታውቀዋል። ከቤት ውጪ በጭንብል መሸፈን ግዴታ ተደርጓል። የሰዓትን ላፊም አውጀዋል። የአልኮል መጠጥ መሸጥም ተከልክሏል። ዩናይትድ ስቴትስ ውስጥም በርካታ ክፍለ ግዛቶች የእንቅስቃሴ ገደቦችን የማንሳት እቅዶቻቸውን በይደር ይዘዋል። ገደቦቹን መልሰው ያጸኑማሉ። አድማጮቼ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 የተያዙት ሰዎች ብዛት ወደ 35 ሚሊዮን ተጠግቷል። ከዛም በላይ እየናረ ነው። ሰዎች የአፍና የአፍንጫ መሸፈኛ ጭምብል እንዲያደርጉ የሚጠይቁት የንግድ ተቋማትና ክፍላተ ግዛት እየተበራከቱ ይሄደዋል። የደቡባዊቷ ክፍለ ግዛት አላባማ አስተዳዳሪ ኬይ አይቪ ከዛሬ ጀምሮ መላ የአካባቢ ነዋሪዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ አዘዋል። አላባማ ትላንት ወደ አምሳ የሚጠጉ ሰዎች እንደሞቱባት አስታውቃለች። የሞንታና አስተዳዳሪ ስቲቭ ባሎክ ቤት ውስጥም ቢሆን ሰዎች ያሉበት ከሆነ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ እንዲሆን አዘዋል። ዎልማርት የተባለው የሀገሪቱ ትልቁ መደብር ከአምስት ሺህ በላይ በሚሆኑት ቅርንጫፍ ሱቆቹ ሁሉ ደንበኞች ጭንብል እንዲያደርጉ ጠይቋል። አፕል የቴክኖሎጂ ተቋምንና ስታርባክስን የመሳሰሉት የቡና መደብሮችም እንደዚሁ። በተያያዘ ዜና የአውስትሬሊያ መንግስት እየጨመረ በመሄድ ላይ ባለው የኮቪድ-19 ወረርሽኝ ምክንያት የስራ አጥነትን ብዛት መበራከት ለማቅለል ሲል 1.4 ቢሊዮን ዶላር መመደቡ ታውቋል። የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን ዛሬ ባስታወቁት መሰረት መንግስት ለደሞዝ ክፍያ የሚውል ከአንድ ቢሊዮን ዶላር በላይ ይመድባል። የተቀረው አራት መቶ ሚሊዮን ዶላር ዓለም አቀፉ ወረርሽኝ ካበቃ በኋላ በሚያስፈልጉ የሥራ አይነቶች የመስራት ክህሎት እንዲኖራቸው ሲባል በሺዎች የሚቆጠሩ ሰዎችን በማሰልጠን ላይ ይውላል። ይህ ገንዘብ የተመደበው የአውስትሬሊያ የሥራ አጥነት አሐዝ ሰባት ነጥብ አራት ከመቶ ወይም ወደ አንድ ሚሊዮን የሚጠጋ በሆነበት ወቅት ነው። በ22 ዓመታት ውስጥ የበዛ የስራ አጥነት መጠን ነው ተብሏል። አውስትራሊያ ወደ 11 የሚጠጉ በኮቪድ-19 የተያዙ ሰዎች እንዳሏት ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ገልጿል። በጃፓን ደግሞ በመዲናይቱ ቶኪዮ በ24 ሰዓታት ውስጥ ከ280 በላይ አዲስ የኮቪድ-19 በሽተኞች መገኘታቸውን የከተማይቱ አስተዳዳሪ ዮሪኮ ዩኬ ዛሬ ተናግረዋል በከተማይቱ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው የቫይረሱ በሽተኞች ሲገኙ ለመጀመሪያ ጊዜ ነው ተብሏል። በሕንድ ያሉት የቫይረሱ በሽተኞች ብዛት ወደ አንድ ሚሊዮን እየተጠጋ መሆኑ ታውቋል። ባለፉት 24 ሰዓታት ውስጥ ከ32700 በላይ አዲስ በቫይረሱ የተያዙ ሰዎች እንዳሉ የሀገሪቱ የጤና ሚኒስቴር አስታውቋል። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው በሽተኞች ሲገኙባት ለመጀመሪያ ጊዜ መሆኑን የጤና ሚኒስቴሩ ገልጿል። ህንድ በአጠቃላይ ከ936 ሺህ በላይ የኮቪድ-19 በሽተኞች እንዳሉ ታውቋል። በሞት የተለዩት ደግሞ ከ24000 በላይ ናቸው ተብሏል። ሩሜኒያ በአገር አቀፍ ደረጃ ያዘዘችውን የመጠንቀቅ ሁኔታ ለአንድ ወር አራዝማለች። ደቡብ አፍሪካ ሐኪሞችና ሆስፒታሎች በመጠጥ ብዛት የሚጎዱትን ለማከም ጊዜ የላቸውን በማለት የአልኮል መጠጥ እንዳይሸጥ አግዳለች። ኬንያ ውስጥ በሀገሪቱ ትልቁ የእናቶች ሆስፒታል አራት የጤና ሰራተኞች በኮሮና ቫይረስ ተይዘው እንደሞቱ አራት መቶ ሐምሳዎቹ ደግሞ በቫይረሱ እንደተያዙ የሀገሪቱ ባለሥልጣኖች ገልጸዋል። በቫይረሱ ተይዘው ህክምና ላይ የቆዩት የብራዚል ፕሬዚደንት ዣየር ቦልሶናሮ በድጋሚ ተመርምረው በሽታው እንዳለባቸው እንደተነገራቸው ትናንት ገልጸዋል። ቦልሶናሮ ኮቪድ-19ን እያናናቁ ከትንሽ ኢንፍሉዌንዛ በላይ አይደለም በማለት ሲያቃልሉት ቆይተዋል። የአፍና የአፍንጫ መሸፈኛ ጭምብል በሚያደርጉት ላይ ደግሞ ያፈይዙ ነበር። በመጨረሻም የዩናይትድ ስቴትስ ፌዴራል መንግስት ዛሬ ሁለተኛ ሞት የተፈረደበት እስረኛን በሞት ቀጥቷል። በያዝነው ሳምንት ሁለተኛው በሞት የተቀጣ እስረኛ ነው ማለት ነው። ዌስሊ አይራ ፐርኪ በመርፌ ተወግቶ በሞት የተቀጣው ኢንዲያና ክፍለ ግዛት በሚገኘው የፌዴራል እስር ቤት ነው። አንድ ዝቅተኛ ፍርድ ቤት ትላንት እንዲፈጸም ታቅዶ የነበረውን የሞት ቅጣት እንዲዘገይ አድርጎ ነበር ነገር ግን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔውን ስለሻረው የሞት ቅጣቱ ዛሬ ተፈጸመ። ዝቅተኛው ፍርድ ቤት የሞት ቅጣቱ እንዲዘገይ የፈረደው ሞት የተፈረደበት እስረኛ የአእምሮ በሽተኛ በመሆኑ ለፈጸመው ወንጀል ቅጣት መሆኑን ለመረዳት አይችልም፣ ስለሆነም አሁን ባለበት ሁኔታ በሞት የመቀጣት ብቃት የለውም በሚል ነበር። ወግ አጥባቂ ዳኞች የሚበዙበት ጠቅላይ ፍርድ ቤት ግን አልተቀበለውም። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሐምሌ 9 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ በአካባቢያዊ ተቋም እንዲያዝ የመንግስታቱ ድርጅት የጸጥታው ምክር ቤት ወደ አፍሪካ ህብረት ከመራው በኋላ የተካሄደው ድርድር ያለ ስምምነት መቋረጡ ተዘግበዋል። ድርድሩ እየተካሄደ ሳለ የወጡ የሳተላይት ምስሎች ግድቡ ውሃ እየያዘ መሆኑን ሲያሳዩ፣ የታቆረው ውሃ እየጣለ ባለው ከባድ ዝናብ ምክንያት በተፈጥሯዊ ሁኔታ የተያዘ መሆኑንና ይህም እንደሚቀጥል የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አሳውቀዋል። ተከታዩም ዘገባ በግድቡ ላይ እየተከናወነ ያለውን በቅርቡም የነበሩ የውዝግብ ሂደቶችና የአሁኑን አያያዝም ይዳስሳል። ሰለሞን አባቴ ያቀርበዋል። ከጥንስሱ አንስቶ አይንና ውዝግብ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ድርድር ዋሽንግተን ደርሶ በአሜሪካና በዓለም ባንክ አያያዝና አዝማሚያ ያልተደሰተችው ኢትዮጵያ ንግግሩን አቋርጣ በቀረች ማግስት ባለፈው የካቲት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ እንዲህ ብለው ነበር። ይህ ኢትዮጵያ መፍት ነው መፍትሄ ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያትሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስለንም። ስለዚህ ኢትዮጵያ ሰማንያ ስድስት ፐርሰንት ውሃ የምታመነጩ ሀገር አራት ቢሊዮን ወይም አስር ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየንም። የዩናይትድ ስቴትስ የገንዘብ ሚኒስቴር ያወጣውን ስምምነት ላይ ሳይደረስ ቀጣይ ስራም በግድቡ ላይ እንዳይከናወን ውሃም መሙላት እንዳይጀመር ማሳሰቢያ የሰጠበትን መግለጫም አልተቀበለችም። እንዲህ አይነት ሀሳብ ከዚህ በፊት ተነስቶም ማቀም የመርሆዎች ስምምነት ሁለት ሺ አስራ አምስት ያለ ስምምነት ግድቡ እየተገነባ የሆኑ ሙሌት ይጀምር ማሙላት ይጀምራል እና ተገቢ ያልሆነ ስቴትመንት ነው። ስም እስከ ዛሬም ድረስ ስንደራደር ከሀገሮች ጋር የኮንስትራክሽን ሂደቱ ውሃ ማሙላት የሚያስጀምር ከሆነ እንጀምራለን። ከኮንስትራክሽን ጋር ፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ አንሞላም ብለን ስምምነት የለንም። አግሪመንት ሳንፈራረም አንሞላም የሚል መቼም ጊዜ ተነጋግረን እናም ኢትዮጵያ ስራዋን ቀጠለች። በፈረንጁ ወር ጁላይ አጋማሽ ላይም ግድቡን መሙላት እንደምትጀምር በድጋሚ አሳወቀች። በዚህ ሁኔታ ያልተደሰተችው ግብፅ አቤቱታዋን ወደ አረብ ሊግ ይዛ ሄደች። የአረብ ሊግም ለግብፅ ወግኖ መግለጫ ወጣ። ኢትዮጵያም የአረብ ሊግን አቋም ኮንና ስራዋን ቀጠለች። ግብፅም የአቤቱታዋን ታዋን አድማስ አሰፋችና ለአካባቢያዊ ሰላምና ደህንነት አደጋ ይመጣል ስትል ወደ ጸጥታ ጥበቃ ምክር ቤቱ ሄደች። ምክር ቤቱም ሐሳብ አንሸራሸረ። ኢትዮጵያም ድምጿን አሰማች። በተባበሩት መንግሥታት ድርጅት የኢትዮጵያ ቋሚ መላእክተኛ አምባሳደር ታየ አጽቀ ሥላሴም በአሁኑ ወቅት ምስራቅ አፍሪካ ላይ ያለው የእርጥበት ሁኔታ ግድቡን መሙላት ለመጀመር እጅግ የተመቸ እንደሆነ ተናገሩ። ግድቡን መሙላት ለመጀመር አሁን እጅግ መልካም አጋጣሚ ነው። ጥቁር አባይም ነጭ አባይም ከወትሮ የበለጠ ውሃ አላቸው። ቪክቶሪያ ሐይቅም ታይቶ በማይታወቅ ሁኔታ ከፍተኛ መጠን ላይ ያለ ውሃ ይዘዋል። አስዋን ግድብም ላለፉት አርባ ዓመታት ባልነበረ ከባህር ጠለል በላይ 182 ሜትር ከፍታ ያለው ውሃ ይዞ ሙሉ አቅርቦት መስጠት በሚችልበት ደረጃ ላይ ነው። ምንም እንኳ ቪኦኤ በተለያዩ አጋጣሚዎች ያነጋገራቸው የውሃ ጠቢባንና የኢትዮጵያ ባለሥልጣናትን ባይስማሙበትም ግብጽ ግን ጨውነት የሌለውና ለዕለት ተዕለት ሕይወቷ ከምትጠቀምበት ውሃ ዘጠና ከመቶውን የምታገኘው ከአባይ ጅረት እንደሆነ ትናገራለች። የሕዳሴ ግድብ ጉዳይም በእጅጉ የሚያሳስባት ይህ አቅርቦት ይጎዳል በሚል እንደሆነም ባለሥልጣናቷና ተንታኞቿ በየጊዜው ይገልጻሉ። ይዘቱማል ግብጽ ወደ ጸጥታ ጥበቃ ምክር ቤቱ ከመሄዷ በፊት የውጭ ጉዳይ ሚኒስትሯ ሳሜ ሾክሪ ከአሶሺዬትድ ፕሬስ ጋር ተነጋግረው ነበር። ይህ ጉዳይ ያለምንም መጠራጠር በግብፃውያን ኑሮ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንም አገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን። የማስፈራራት ነገር ከተነሳ አይቀር እንዲህ አይነቱን የግብፅን አቋም አስመልክቶ በአንድ አጋጣሚ በሕዝብ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበረ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መልስ ሰጥተው ነበር። የዛሬ ዘጠኝ ዓመት አካባቢ አንድ የግብፅ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይህን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረድቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በሀገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ። ሳይንሳዊ በሆነ መንገድ ሲፈተሽ የግብፅ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም፣ ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅፍ የምናጣበት ምክንያት ነው። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። መስከረም ሰባት በዚህ አመት ካይሮ ላይ በተሰጠ ጋዜጣዊ መግለጫ ላይ የተናገሩት የግብፅ የውጭ ጉዳይ ሚኒስትር ሳሜህ ሹክሪ የህዳሴ ግድብን ለኢትዮጵያ አስፈላጊነት እንደሚገነዘቡ በሌላ በኩል ግን ለሀገራቸው ያፈጠጠ ስጋት መሆኑን ተናግረው ነበር። ፕሮጀክቱ እኛም በምንረዳውና ያለጥርጥር በምንደግፈው ሁኔታ ለኢትዮጵያ ሕዝብ የመልማት ትልሞች ያለውን አስፈላጊነት ብንገነዘብም ይህ በአፍሪካ ግዙፍ የውሃ ኃይል ማመንጫ ተቋም በሚሊዮኖች የሚቆጠሩ ግብጻዊያንና የሱዳን ዜጎችን ብልጽግናና ደህንነት ሊያሰጋ የሚችል መሆኑንም ማወቅ ይገባል። ሱዳን በብዙ ጎን የህዳሴ ግድብ ተጠቃሚ እንደምትሆን ባለሙያዎቿም ባለሥልጣናቷም እዚህም እዚያ የሚናገሩ እንጂ በተባበሩት መንግስታት ድርጅት ቋሚ መልእክተኛዋ አምባሳደር ኦማር መሐመድ አህመድ ሲድቅ ማንኛውም ጊዜንና ግድቡን መሙላትን የሚመለከት እንቅስቃሴ በስምምነት የሚደረግ መሆን አለበት ብለዋል። ሶስቱም ሀገሮች በሚሊዮኖች የሚቆጠሩ ህይወቶችንና ማህበረሰቦችን ለከበደ አደጋ ከመጋለጥ እንዲያድኑ የታላቁ የኢትዮጵያ ህዳሴ ግድብ ውሃ መሙላት ከመጀመሩ በፊት በመመሪያዎችና በመርሆች ላይ ስምምነት መድረስ እንዳለበት ሱዳን አጠንክራ ታምናለች። ጊዜንና የውሃ ሙሌትን የሚመለከት ማንኛውም ውሳኔ በስምምነት የሚከናወን መሆን አለበት። ኢትዮጵያ ስድስት ነጥብ አራት ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለውን ግዙፍ ግድብ በሰባት ዓመታት ውስጥ መሙላት ነው የምትፈልገው። ግብፅ 20 ዓመት ትላለች። በተራዘሙ የድርቅ ዓመታት በሚኖረው የውሃው አያያዝና የግድቡ እንቅስቃሴ እንዲሁም ውዝግቦች በሚፈቱበትና በህግ ጉዳዮች ላይ አሁንም ስምምነት የለም በአብዛኛው ጉዳዮች ላይ ግን ተግባብተናል ይላሉ ተደራዳሪዎቹ። ያ የበለጠው መግባባት ግን ያነሰውን አለመግባባት መሻር አልቻለም። እንዲያውም ውጥረቱ የበረታው ንግግሮችም የተቋረጡት ትልቁ ውዝግብም ያለው በዚህ ትንሽ በሚባለው ምክንያት ነው። የ አስራ አንድ አገሮች ታዛቢዎች የተገኙበት በወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካ ፕሬዝደንት ሲሪል ራማፖሳ አመቻችነት የተካሄደው የ አስራ አንድ ቀናት ድርድር ከተቋረጠ በኋላ ሁኔታውን ለመሪዎቻቸውና ለህብረቱ ለማሳወቅ ሪፖርት እያዘጋጁ መሆናቸውን የኢትዮጵያው የውሃ ሚኒስትር ስለሺ በቀለ ትናንት በትዊተር አሳውቀዋል። ምን ማለታቸው ይሆን? ዝርዝር ማብራሪያ ይዤ ለመመለስ እየጣርኩ ነው። ለማንኛውም ግን መልእክታቸው ተስፋ የመቁረጥ አይመስልም። ሪፖርቶቻቸውን የአፍሪካ ህብረት ፕሬዚደንት የህብረቱ ቢሮ አባላትና መሪዎቻቸው ከገመገሙ በኋላ በሚሰጧቸው መመሪያዎች መሰረት ድርድሮቹ እንደሚቀጥሉ ትናንት በትዊታቸው አስታውቀዋል ሚኒስትር ስለሺ። ለማንኛውም ግን የግድቡ ግንባታ ስድስት መቶ አርባ ሜትር እስኪደርስ በመጪዎቹ ዓመታትም ይቀጥላል ብለዋል። ለመገናኛ ብዙሃን የሰጡትንና ሮይተርስ ወስዶ የዘገበውን ቀንጨባርጌ ላሰማችሁ በዘንድሮ ዓመት የግድቡ ሌቭል ከ525 ወደ 560 አምጥተነዋል። አምናት አስታውሱ እንደሆን ክረምት ሲመጣ በ525 ላይ በስር ያለው ማስወጫ ስለማይበቃ በ525 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ ከ560 አይወርድም፣ አንድ የ560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም። ግድቡ በተፈጥሯዊ ሁኔታ እየያዘ ያለው ውሃም አልፎት መፍሰስ እስኪጀምር እንደሚቀጥል ሚኒስትሩ ገልጸዋል። ሰለሞንን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሄቱ የትንታኔ ርዕስ እንሸጋገራለን። ጫካ ውስጥ ሆኖ ኢትዮጵያን ለማተራመስ የሚሰራ ሽፍታ ቡድን ድምፃዊ ሀጫሉ ሁንዴሳን የገድልኩት የገደልኩት እኔ ነኝ ብሎ እንዲያምን አይጠበቅም ሲሉ የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንደኣ ለአሜሪካ ድምጽ ገልጠዋል ከዚህ ቀደምም በምዕራብ ኦሮሚያ በሰላማዊ ዜጎች ላይ የፈጸሟቸውን አሰቃቂ ወንጀሎች ማህበረሰቡ እያወቃቸው እነርሱ ግን ወንጀሎቹን አልፈጸምንም ብለው ያስተባብላሉ ሲሉ አቶ ታዬ ቡድኑን ወንጅለዋል። ጃልመሮ በሚባል መጠሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባ ድምፃዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ እንዳልሆነ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አቶ ኩምሳ ድሪባ ከአሜሪካ ድምጽ ጋር የነበረውን የመጀመሪያ ክፍል ቆይታ በትላንትናው ምሽት አሰምተናችኋል። በምሽቱም ዝግጅታችን የቃለ ምልልሱን ሁለተኛ ክፍልና እንዲሁም አቶ ታዬ ደንደአ የሰጡትን ምላሽ ያካተናል። ሁለቱን የሚያነጋገረችው ጽዮን ግርማ ነች። ወደ ዝግጅቱ የሃምሳ አመቱ የኦሮሞ ነጻነት መሪ ኩምሳ ድሪባ ወይም ጃልምሮ ላለፉት ሁለት አመታት የምዕራብ ኦሮሚያን የትጥቅ ትግል እንደሚመራ ተናግሯል። በደቡብ በምዕራብ በሰሜን ና በአዲስ አበባ እንደሚንቀሳቀሱ ና በትላንትና እለት በሰጠው የቃለ ምልልሱ የመጀመሪያ ክፍል ላይ ገልጿል። ይህም ሆኖ የጦር መሳሪያ አንስተው የሚታገሉት ከመንግስት ሰራዊት ጋር እንጂ በሰላማዊ ዜጎች ላይ ጥቃት እንደማይፈጽሙ በመግለጽ በድምፃዊ ሀጫሉ ግድያ ውስጥም እጃቸው እንደሌለበት ገልጿል። ድምፃዊ ሀጫሉ ህይወቱ ያለፈው መንግስት ሰዎች አማካኝነት መሆኑን እና ለዚህ ማረጋገጫቸው ከዚህ ቀደም ለእነሱ ወታደሮች በሀጫሉ ሁንዴሳ የተላከ የጽሁፍ መልእክት ስላለ በገለልተኛ አካል እንዲጣራ ጠይቋል። እኔ ከሞትኩ ደሜን የምትፈልጉት ከእንደዚህ እንደዚህ አይነት ሰዎች ጋር ነው ብሎ አጫሉ የተናገረው መረጃ አለ። ስልክ የኦሮሞ ነጻነት ሰራዊት አባላት ስልክ ላይ ደውሎ አጫሉ እነሱ ተላስላቸውና ሲያበረታታቸው በነበረበት ጊዜ የተናገረውን ስልካቸውን እንሰጣለን። ይሄንን የሚያጣራ አካል ካለ መረጃችን ይሄ ነው። ስለዚህ የኢትዮጵያ መንግስትም ደግሞ መረጃ አለኝ ጥላሁን ያሚ የተባለው ግለሰብ ጠቁሟል መረጃ አለኝ ብሏል። እሱን አልተቀበላችሁም። ስለዚህ የእናንተን መረጃ እንዴት ተቀባይነት እንዲኖረው ትጠብቃላችሁ? እኛ እኮ መረጃችንን ተቀበሉ እያለ አይደለም። ይሄንን የሚያጣራ አካል ካለ እኛ እናቀርባለን፣ እነሱም ያቅርቡና የዛኔ ነው እውነት የሚታወቅ

ይሄ እውነት ይገኛል የምን እምነት የለኝም። ይህንን የሚያጣራ አካል ይቋቋምና ሁለታችንንም ያለን መረጃ እናቀርባለን እያልኩ ትም ወደ ጠቀሱት ነገር እንመለስ እንቅስቃሴ የምናደርገው ከምዕራብ እስከ ምስራቅ አካባቢ እስከ አዲስ አበባ ድረስ ነው ብለዋል። ከዚህ በፊት በሰጡት ቃለ ምልልስም እንደዛው ኔትወርካችሁ እስከ ቡራዮ ድረስ እንደሚደርስ፣ እስከ አዲስ አበባ ድረስ እንደሚደርስ ገልጸዋል። አሁን አስረግጠው የሚናገሩት በሰላማዊ ዜጎች ላይ እርምጃ ወስድም እያሉ ነው ታዲያ በማል ላይ ነው የምትወስዱት? ነው ኔትወርካችሁ እንደዚህ ከተዘረጋና እንቅስቃሴ የምታደርጉ ከሆነ እርምጃ የምትወስዱት በማል ላይ ነው? የታጠቀው ሀይል ራሱን ይከላከላል። ስለዚህ እናንተ በማል ላይ ነው እርምጃ የምትወስዱት? እኛ የምናካሂደው እርምጃ መንግስቱን በአፈሙዝ ጠብቆ ያለው የሀገሪቷ የመከላከያ ሰራዊት ላይ ነው። ይሄ ደግሞ እስከ አዲስ አበባ አይደለም፣ እስከ አራት ኪሎ እስከ አፍንጫው ታጥቆ ይገኛል። ያንን ስንት ነው መንግስት መጣል ልምንችለው የአደባባይ ምስጥር ነው። ምንስጥር አለው እና ነው ህዝብ ላይ ማንን ነው የገደለው? አንቺ እኮ ያንን መረጃ ልታቀርብልኝ ብቻ ያለሽ የኢትዮጵያ መንግስት የሚሰጠውን መረጃ ነው ልጠቅስሎት የምችለው። የኢትዮጵያ መንግስትማ ጊዜ የሚያቀርበው ይህንን ነው። በምዕራብ ኦሮሚያ የሚገኙ ነዋሪዎች እንዲሁም በጉጂ አካባቢ የሚገኙ ነዋሪዎች የአሜሪካ ድምጽ በተለያየ ጊዜ የሚያነጋገር የሀገራቸው ነዋሪዎች በሁለት በኩል አጣብቂኝ ውስጥ እንዳሉ ይገልጻሉ። መንግስት የኦሮሞ ነጻነት ጦርን ትደግፋላችሁ በሚል፣ የኦሮሞ ነጻነት ጦር ደግሞ መንግስትን ትደግፋላችሁ ወይም ለመንግስት መረጃ ትሰጣላችሁ በሚል ጥቃት ይፈጸምብናል ብለው በተደጋጋሚ ይገልጻሉ። ሰዎችም በዚህ መሀል እንደሚገደሉ፣ ኢሰብአዊ የሆነ ድርጊት እንደሚፈጸምባቸውም የሚናገሩ አሉ። በተለያየ ጊዜ ያስደመጥናቸው ድምጾች አሉ። የተደመጡ ድምጾች የምትይኝን ሁልጊዜ በእናንተ በኩል የሚተላለፉትን የህዝብ የሚሆን የመንግስት ካድሬዎች ስታናግሯቸው እሰማለሁ። የእነሱን ዋን ሳይድ ሁልጊዜ ስታቀርቡም እሰማለሁ። በብዙ መልኩ በእኛ ላይ የሚደረጉ ውንጀላዎችንና ክሶችን ማስተባበል ወይ ደግሞ እውነት ነው ነበር፣ እንደዚህ አይነት ነገር ብሎ ማመን የምንችልበት ደረጃ በእናንተ በኩል ይሁን በሌሎች ሚዲያዎች ለማቅረብ ብዙ ጊዜ ሙከራ እናደርጋለን፣ ግን ድምጻችን የታፈነ ነው። የእናንተ የቪኦኤ አፋን ኦሮሞ ብዙ ጊዜ ኢንተርቪው አድርጌ ሳይተላለፍ የቀረ በቢቢሲ አፋን ኦሮሞ እንደዛው ብዙ ኢንተርቪዎችን እያደረጉ ሳይተላለፍ የቀረ እንደዚህ አይነት ኢንተርቪዎች ነበሩ። በእኛ በኩል ተነገረ ያልሽው መንግስት አድርሶብናል፣ አስሮናል፣ ገሎናል ስል ህዝብ ከነመረጃው ጋር ሲያቀርብ ነበር በምታናገሯቸው ሰዎች እንደዚህ አይነት ግድያ በዚህ አይነት ሁኔታ እዚህ ቦታ በኦሮሞ ነጻነት ሰራዊት በእርሶ ብላል የምል እንግዲሁ አቅርብ ብዙ ብዙ ብዙ መረጃዎችን ሊያቀርብልሽ ይችላሉ። ዘገባዎቻችን በጣም ብዙ ናቸው፣ ለረጅም ጊዜ የቀረቡ ናቸው። ምዕራብ ኦሮሚያ ካለ የቴሌኮሙኒኬሽን ኃላፊ ጀምሮ ግለሰቦችን ግለሰቦቹ ደግሞ ፍርሃት ስላላቸው ማንነታቸውን ደብቀው ምክንያቱም እንዳልኩት ከሁለቱም ወገን ጉዳት ስለሚደርስባቸው እንደሚፈሩ፣ ግማሾቹ አዲስ አበባ ላይ መጥተው እንደሚቀመጡ እዛ አካባቢ ስጋት ስላላቸው የተለያዩ ዘገባዎች ናቸው የሚቀርቡት። አንድ ወይም ሁለት ዘገባ አይደለም። ስለዚህ በኢትዮጵያ መንግስትም በነዋሪዎችም የሚቀርብባችሁ ቅሬታ አለ በተደጋጋሚ። እሱን ቅሬታ እናንተ ሙሉ ለሙሉ አትቀበሉም ማለት ነው? በፍጹም አንድ ምሳሌ ልስጥሽ። አንቺ ያነሳሽው የምዕራብ ኦሮሚያ የቴሌ ሰራተኛ ተገሎ ነበር ብለሽኛል። ትክክል ነው ነቀምት በእናንተው ና በሌሎችም ሚዲያዎች ላይ የሰማሁት እዛው ነቀምት ደግሞ አንድ ወጣት ጋራጅ ውስጥ እየተገደለ ነበር። እንደዚህ አይነት ግድያዎች ሲካሄዱ መንግስት የሚያቀርበው ክስ አለ። ለምሳሌ የቴሌ ሰራተኛው ሲገደል መንግስት ሆነ ሸኔ ይ ብሎ ክሱን አቀረበ። ቤተሰቦቹ ተጠይቀው ይህንን እንደዚህ አይነት ሰዎች ግድያውን አካሄደው ብናል ብለው አልከሰሱንም። እሺ። እንደዛውም ደግሞ ጋራጅ ውስጥ የተገደለው ወጣት መንግስት ልጄን በታጠቁት ኃይሎቹ ገደለ ብሎ አባቱ ክስ አቅርበዋል። በመንግስት ላይ እንደዚህ አይነት ክስ እኛ ስናቀርብ፣ ህዝብ ደግሞ የተገደለበትን የሚያውቀው ወንድሙ ሂቱ በባለቤቱ አዎ የገደለብኝ ልዩ ኃይል ነው መከላከያ ነው የፖሊስ አባል ነው እያለ ክሱ ያቀርባል። እንደዚህ አይነት ክስ ከፋሚሊዎቹ በኩል የቀረበ አንድ ማስረጃ አቅርቤልኝ ነው ያልኩሽ። መንግስት የምትዩማ መውጫ ቀዳዳ ሲያጣና እጁን ወደሚጠቁምበት ሲፈልግ ወደ እኛም፣ ወደ ሌላ፣ ወደ ትግራይ፣ ወደ ግብጽ እያለ ህዝቡን ሲያጠራምስ የኖረ መንግስት ነው። ከዛ የሚቀርበውን አይደለም እያልኩሽ ያለው አንድ እንደዛ አሁን እንዳቀረብሽው ምሳሌ አንድ ሰው እንደዚህ ተገድሏል፣ የገደለው ደግሞ የኦሮሞ ነጻነት ታራዊት ነው የሚል ሳፋ ሚሊ አቅርቤልኛል። ተናገርኩ እኮ ነው። ቤተሰቦች በተለይ አንድነታቸውን እንዳንጠቅስ ይጠይቃሉ። ፍርሃት እንዳላቸው ይነግሩናል። አንዴ ታርቀው ቢገቡና ከመንግስት ጋር እርቅ ፈጥረው ቢገቡና ብንገላገል ይሻለናል። ምክንያቱም በሁለቱም ወገን ጉዳት እየደረሰብን ነው እየተገደልን ነው ያሉ አሉ እሱ ትክክል ነች ጦርነት ባለበት ቦታ ሰው የአይምሮ መረበሽና ጭንቀት አይኖረው ማለት ያዘበሰው ይኖራል ችግሮች ይኖራሉ ጦርነት ነው ያለው ጥይት ነው እሳት ነው እየተተኮሰ ያለው በዚህ በኩል አንድ የታርቆ ብንገላገል የሚሉት ለእኔ ያ ሁኔታ ተፈጥሮ ይሄ ነገር ቢቆም ደስ ይለኛል ያ የህዝብ ፍላጎት ነው የኔን ፍላጎት ነው ይሄ አይደረግም ማለት ስለዚህ እነዚህ ሰዎች ፍርሀት አላቸው ማለት ነው ፍርሀታቸው ደግሞ የታጠቁት ኃይሎች። የኦሮሞ ነጻነት ጦር ከመንግስት ጋር ታብራላችሁ ብለው ጉዳት ያደርሱብናል ብለው የሚፈሩ ሰዎች ግን አሉ። የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ስራት አይደለም፣ ለኦሮሞ ህዝብ ብሎ የተመሰረተ ለኦሮሞ ህዝብ ለግን ብሎ ራሱን እየሰዋ ያለ ሰራዊት ነው። ህዝብ ከገደልንማ ለማን ነው ትግሩን እያካሄድ ያለነ እና ለማን ነው ደማችን የሚፈሰው ና አስታችን የሚሰፈረው ለማን ነው? የእኔ እድሜን ሁሉ እያቃጠልኩ ይሄንን አይነት ህይወት እየገፋው ያለው ዓላማው የመጨረሻ ግቦት ምንድን ነው? ኦሮሞ ነጻ ወጥቶ የራሱን መንግስት መስርቶ ብፈልግ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ብሔር ብሔረሰቦች ጋር እኩልነት በነጻነት በፍትህ ቢኖር ያ የማዋጣ ከሆነ ደግሞ የራሱን መንግስት የራሱን ሀገር መስርቶ የራሱን ኮንስቲቱሽን መስርቶ ቢኖር ያ እስካልሆነ ግን ትግሉ ይቀጥላል። ብዙ ሰዎች በማህበራዊ ሚዲያዎች ላይ ብዙ ነገር ያወራሉ። ብዙ የኦሮሞ ነጻነት التراويد الناس على ነገሮችን ይጽፋሉ። ብዙ ብዙ ብዙ ስንት የአማራ ሕዝብ እኔ የምመራው የምዕራብ ኦሮሞ ነጻነት ሰራዊት አካባቢ ስንት የአማራ ሕዝብ እንዳለ ታውቂያለሽ? ያንን ለምን አልገበልንም? በነጻ በሰላም ወጥቶ በሰላም የሚገባ ፍርዘን የሚያበላን ከኦሮሞ ጋር እኩል ለምን የኢትዮጵያ ዜጋ ነው። አልተለያየን ኦሮሞ ነጻ ትግሬ ነጻ አማራ ነጻ ተብሎ ስፋልተመሰረተ ድረስ በአንድ ላይ የኢትዮጵያ ሕዝብ ነንና መኖር ይችላሉ። መርታቸው ነው። ንብረት አፍርተውበታል፣ ልጆች አፍርተውበታል፣ ኖሮበታል። ደማቸው ውስጥ ያለው አማራ ብሔር እንጂ እነሱ ያንን የማያውቁት ከኦሮሞ ጋር ተቀላቅለው እየኖሩ እነሱን ለምን አልገደላቸው? በአማራ አካባቢ፣ በሌሎች አካባቢዎች፣ በደቡብ አካባቢ፣ በቤኒሻንጉል አካባቢ እንደዚህ እንደዚህ አይነት ጥቃቶች ሲደረጉ አራቱ ወለጋ አካባቢ፣ ወደ ኢሉባቦር እንደዚህ አካባቢ እኛ የምንንቀሳቀስበት ይሄ አማራን ወይ ደግሞ ጉራቤ ወይ ደግሞ ትግሬን መረዶ አደረገ። እንደዚህ አይነት የቤት መቃጠል፣ የሰዎች መፈናቀል፣ እንደዚህ አይነት አደጋዎች ደርሰዋል። ያንን ማድረግ ግን ይችላለን። ግን ለምን አላማችን አይደለም። በአጠቃላይ ረዘም ባለው ና የኦሮሞ ነጻነት ጦር መሪ ኩምሳ ድሪባ ጋር ባደረግ ነው ቃለምልልስ ከኢትዮጵያ መከላከያ ሰራዊት ጋር ጦርነት እንደሚያካሂዱ፣ ነገር ግን ሰላማዊ ዜጎች ላይ ግድያን እንደማይፈጽሙ ገልጸዋል። ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት፣ ንብረት መውደም ና ማቃጠል ውስጥም እጃቸው እንደሌለበት ና ድርጊቱንም እንደሚያወግዙት ገልጸዋል። የእነርሱ አላማ በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት መጣል ና ለሁሉም ዜጎች እኩል እንድትሆን የሚፈልጓትን አገር መመስረት እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በትጥቅ ትግል ላይ ያለ ቡድን እኔ ነኝ የገደልኩት ብሎ እንዲያምን አይጠበቅም ይላሉ። እዚህ በፊትም ሰላማዊ ዜጎች በተለያዩ ቦታ መገደላቸው ይታወቃል። በተለይ በወለጋ ውስጥ በርካታ ሰላማዊ ዜጎች፣ የመንግስት የስራ ኃላፊዎችም ሰላማዊ ነዋሪዎችም መገደላ ቸው ብቻ ሳይሆን ሬታቸው ሲካተል እንደነበረ ሌላውን ለማስፈራራት እንዳይቀበሩ የተከለከሉበት ጊዜም ነበረ። ይሄን ሁሉ እኛ አድርገናል አላሉ። ምክንያቱም ከፖለቲካ አንጻር ያንን የሚፈጽሙት ዜጎችን ለማስፈራራት እነሱን የሚተች ከነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰብቶ እንዲገዛላቸው ለማድረግ እንደዛ አይነት ድርጊት ይፈጽማሉ። በፖለቲካ አንጻር ደግሞ እንደዚህ አድርገናል እንደዚህ ግልጽ ወንጀል ፈጽመናል ብሎ እንዲያምኑ ማይጠበቅም፣ ግን በግልጽ ማታያዎች አሉ ማለት ነው። ከአጫሉ ጋር አጫሉ መጀመሪያ ከኦቢኤስ ጋር በነበረው ቆይታ ኦነግ በቦሌ ይመጣል ብዬ አልገምትም ነበረ፣ በታንክ በወለጋ ወይም በባሌ በኩል ይገባል ብዬ አስቤ ነበረ። ግን በጣም የሚገርም ነው ብሎ ሲያነሳ ውጭ ያለው የነሱ የፌስቡክ ሰራዊት ያደረገበትን ዘመቻ የነበረው የታጠቀው ኃይልም ሊገለው እንደሚችል በአጫሉ ጓደኞች፣ በቤተሰቦቹም ጭምር ይታወቃል ማለት ነው። ይሄ ግልጽ ነው። ያሰራሩ ነበረ ማስጠንቀቂያ ሲሰጡት ነበረ። ግልጽ ነው ይሄ ውጭ ላይ ነበረው ደግሞ በሰፊው ዘመቻት ያካሄድበት እንደነበረ ግልጽልና ሆነሃል በገንዘብ ተገዝተሃል እችን ትጠፋት አለ በሚል ብዙ ሰርተዋል ማለት ነው። በዚህ ሄደዋል። ከዛ ባሻገር ግን በኦነግ ውስጥ እኔም ስለነበርኩ ባህሪያቸውን አውቃለሁ። ትምህርት ቤት በነበርንበት ወቅት ምንድን ነው የሚሆነው፣ አንዳንዴ ኦሮሞን ሊያስቀይም ሊያናግድ የሚችል ጸያብ ስድብ ግልጽ በሆነ ቦታ ላይ ይጽፉና የኦሮሞ ተማሪዎችን እዚህ ጋር አነስተኛ ሰደበን ወይም ሌላ አካል ሰደበን የሚል ፕሮፓጋንዳ በመንዛት በዛ አይነት ሴራ አመል ተጠበችሶ እንደነበረ ይታወቃል። ከዚህ በፊት በዛው በድርጅት ውስጥ በጣም የሚታወቁ የሚታገሉ አካሄዳችን ልክ አይደለም ብሎ የሚያነሱ እነ ሙሊስ ገዳ የሚባሉትን፣ ግሹ ጃራ የሚባል ከዛ ባሻገር ለገሰ ወጊ የሚባለውንም ራሳቸው ገለው ግን ገለናል አላሉ። እንደገደሉ ያው ራሳቸውም ያውቃሉ፣ ህብረተሰቡም ያውቃል፣ አባልም ያውቃል። ሰውም አለ ግን ገለናል ያሉበት አንድ ቀን የለም ማለት ነው። እነሱ በጣም ጸያፍ በሆነ ኢሰባዊ የሆነ ድርጊት ይፈጽማሉ። ሰውን ለማስፈራራት በሚዲያ ሲመጡ ደግሞ ያንን አላደረግንም ብሎ ራሳቸውን ቅዱስ አድርገው ለማቅረብ ይሞክራሉ። ይሄ ጸባያቸው ነው የተፈጥሮ ባህሪያቸው ነው። ዞሮ ዞሮ እያ ከሀጫሉ እያ ጋር የተያዙ ነገሮች በምርመራም የተገኙ ነገሮች አሉ። ሰፊ ምርመራም እየተደረገ ነው። እያንዳንዱ ደግሞ በተጨባጭ ወጥቶ ህብረተሰቡ እውነታውን ለማወቅ ረጅም ጊዜ አይቀርም ማለት ነው። ድምፃዊ ሀጫሉ ሁንዴሳ ማንን እንደሚደግፍና ማንን እንደማይደግፍ የኦሮሞ ወጣት በሚገባ ስለሚያውቅ አሁን ደጋፊያችን ነበር ቢሉ የሚቀበላቸው ሰው አይኖርም ይላሉ አቶ ታዬ። ያው ሀጫሉን እኛ ስለምናውቅ አጠቃላይ የኦሮሞ ወጣትን ስለሚያውቅ እስከ ዛሬ ሙዚቃው ላይ አንድ ቀን የእነሱን የሚይዙትን ባንዲራ ያልያዘ ሙዚቀኛ ቢኖር እሱ ነው። ውጭ ላይ ሊሰጡት ነበረ፣ አልተቀበለም። እዚህ ሀገርም በዛ ደረጃ ሲያደርጉ ነበረ፣ አልተቀበለም። ዝፈንልን አሉት እኛን አውድሴ፣ እንቢ አላቸው። ዛሬ ሳይሆን ግርማ ጥሩ ነው የሚባል ከወያኔ ጋር ሲሰራ የነበረ የእነሱ ተወካይ በ 2008 2009 አካባቢ እንደዚህ አይነት ሙከራ አድርጓል። አጫሉ ያኔን አልተቀበለም። በነሱ ጥርስ የተነከሰበት ዋናው ምክንያትም ለነሱ ከንቱ ውዳሴ ባለመጫወቱ ነው። አጫሉ እና ይሄ የእኛ ደጋፊ ነው የሚሉ ማንን ለማታለል እንደሆነ አላውቅም። ምክንያቱም በአጠቃላይ የአጫሉ ጓደኞች፣ ያጫሉ ቤተሰቦች እና አጫሉን የሚያውቁ በርካታ ዜጎች ጠላትነታቸውን አጫሉን ለመግደል ሲዝቱ እንደነበረ እና በተለያየ ጊዜ ማስፈራሪያ ትልቁበት እንደነበረ በማስረጃም በኤስኤምኤስ የተላኩ መልዕክቶች አሉ፣ በቮይስ ሚስ የደረሱ መልዕክቶች አሉ። በተለያየ ጊዜ ሙከራም አድርገው ያልተሳካበት ስል ነበረ። እነዚህ ሁሉ ስላሉ ምንም ቢዎሹ የትም ሊደርሱ ስለማይችሉ ችግር የለውም ለማለት ነው። አቶ ታዬ ደንዳ በምዕራብ ወለጋ አካባቢ የነበረውን ሁኔታ በተመለከተ ተከታዩም ብለዋል። በዛ ቦታ ላይ ሁለት ነገር ነው ያለው። አንደኛው ጉዳይ መንግስት ዜጋው የፈለገ ስህተት ቢፈጽም በግድያ ሳይሆን በሕግ አግባብ ይዞው ሕግ በማቅረብ ነው ነገሮችን የሚፈታው። እነሱ ግን እነሱን የሚፈጭ ይህ ጉዳት አድርሷል ብሎ የሚሉ ከሆነ የሚፈጭ ከሆነ አሁን ከሁሉም ጋር ማያያዝ አያይዞ ማየት ይቻላል። የእነሱ መፍትሄ ግድያ ነው የሚሆነው። በዛ አካባቢ ያለው ፍራቻ ከባድ ነው የነበረው። አሁን የተሻለ ሁኔታ ተፈጥሯል። ባለፈው የሆነ ዶክመንተሪ በኦቤን ተፈርቷል። ህብረተሰቡ ይሄ ጠላት ነው። መንግስት የህግ የበላይነት ያስከብር ማለት የጀመረው ቅርብ ጊዜ ነው። እጅግ በጣም ሲያስፈራሩ ስለነበረ ሲገሉም ስለነበር አገዳደላቸውም እጅግ አስጠያፊ፣ እጅግ አስከፊ ስለነበረ ስጋት፣ ፍርሀት ስለነበረ ነው። አንደኛው ጉዳይ ይሄ ነው። ሁለተኛው መንግስት የመንግስት የመከላ መከላከያ ልብስ ለብሰው ወይም የኦሮሚያ ፖሊስ ልብስ በመሊበት በዜጎች ላይ ግፍ፣ ግድያ፣ ድብደባ ይፈጽማሉ። እዛው ሆኖ ደግሞ መንግስት ደበደበን ብሎ ዜጎቹ እንዲናገሩ ካሜራ ምንሰጥተው ይቀዳሉ ማለት ነው። ያ ብቻ ሳይሆን ቤት እያቃጠሉ ፖሊስ መስለው መከላከያ መስሎ ቤት እያቃጠሉ መንግስት ቤት እያቃጠለ ነው ዜጎችን እያፈናቀለ ነው የሚል ሜል ደግሞ በፌስቡክ በተለያየ ነገር ይለቃሉ ማለት ነው። ይሄንን በሚገባ መረዳት ያስፈልጋል። መንግስት እነዚህ ሰዎች ቀልባቸዋል ወይም ጠብቃቸዋል ብሎ ያሰራቸው ሰው ሊኖር ይችላል፣ ግን እነሱ በሚሉት የገደለው ወይም የደበደበው የገረፈው አንድም ዜጋ የለም። እነሱ የሚጠሩት ድራማ አለ በአንድ በኩል፣ በሌላ በኩል ደግሞ እነሱን ከአቅም በላይ በመስራት ህብረተሰቡ ምንም አይነት ጉዳት እያደርሱ አንዳንዴ እኮ ሰው ገለው ሜዳ ላይ ጥለው ቀብራችሁ ወዮላችሁ ብሎ ሳይቀበር ለአራት አምስት ቀን ቆይቶ ጅብ ሜዳ ላይ በላሰው አለ። በዚህ ደረጃ የማስፈራራት አቅም ስለነበራቸው ያኔ ህብረተሰቡ እነሱን ተቃራኒ እነሱን ትችት መናገር አይችልም ነበረ። በዛ ምክንያት ነው የሆነ የነበረው ማለት ነው። አድማጮች ከአቶ ኩምሳ ድሪባ እና ከአቶ ታዬ ትንዳ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በድረ ገጻችን ላይ ታገኙታላችሁ። ኢትዮጵያን አድን ግብረ ኃይል በሚል ራሳቸውን ባሰባሰቡ ኢትዮጵያውያን የተጠራ የተቃውሞ ሰልፍ በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ደጃፍ ተካሂደዋል። የሰልፉ አስተባባሪዎች እንደተናገሩት የሰልፉ ዓላማ መንግስትን መቃወም ሳይሆን በሀሰት ክስ የታሰሩ እንደ እስክንድር ነጋ ያሉ የባልደራስ አመራሮች ና ሌሎችም የህሊና እስረኞች በአስቸኳይ እንዲፈቱ፣ መቆሚያ ያጣውና ማንነትን መሠረት ያደረገ ያሉት የዘር ፍጅት በአስቸኳይ እንዲቆም ለማሳሰብ ነው ብለዋል። ደረጀ ደስታ የሰልፉን አዘጋጆች አነጋግሮ ተከታዩን አጠናቅሯል። የምንቃወመው የምንታገልበት አጀንዳችን ነው። የአብይ አስተዳደር የሚያስብበት ከወንጀለኞች ጋር አደባልጠው እነ እስክንድርን መስከስ የወንጀለኞችን ኃጢአት ማቅለለው ሰልፉን የጠራው ኢትዮጵያን አድን ግብረ ኃይል አስተባባሪዎች አንዱ የሆኑት አቶ ሙልጌታ አያሌው ስለ ሰልፉ ዓላማ የሚከተለውን ብለዋል። በዋናነት የሰላማዊ ሰልፍ የተጠራው እንግዲህ አንደኛ ሀገራችን አሁን ያለችበት ወቅታዊ ሁኔታ ለውጭው ማለብ ለኢትዮጵያ ማህበረሰብ ለማሳወቅ ነው። እኛ ከመንግስት ጎንን ያለ ነው። መንግስትን እንደግፋለን፣ ግን ኢትዮጵያን ሊያጠፉ ተቀናጅተው የሚሰሩ ጽንፈኞችን እንቃወማለን። ኢትዮጵያ ውስጥ የደረሰውን የዘር ፍጅት ጂኖሳይድ እንቃወማለን። መንግስትም እዛ ላይ ረት ሰጠው አጣሪ ኮሚሽን አቋቁሞ ገለልተኛ የሆነ ጉዳዩ እንዲጣራ እና ወንጀለኞች ለፍርድ እንዲቀርቡ ነው የምንፈልገው። እኛ ደግሞ ለፍትህ ነው፣ ወደ ዕድሜ ልካችንን ስንጮህ ነው ነው፣ እስክንድርም ሲጮህ ነው። ለዛ ነው የነ እስክንድርን ስም ማንሳት መንግስትን ይረዳዋል እንጂ አይጎዳውም። መንግስት ስህተቱን እንዴ መጠቆም ነው እንጂ መንግስት ይውረድም መንግስትን መቃወምም አይደለም። ህዝቡ እንዲያውቅልን የምንፈልገው ይህንን ነው። እስክንድርን ለይቶ መደገፍ ለምን እንዳስፈለገ ከአስተባባሪዎቹ አንዱ የሆኑት አቶ ታዘበው አሰፋ የሚከተለውን ማብራሪያ ሰጥተዋል። እስክንድር ነጋ ወደ አሜሪካ በመጣበት ጊዜ ለህዝብ አሳትፎ ለአለምም መንግስታት ደብዳቤ አስገብቶ በህይፋ በቀጣዮች መንግስት ትኩረት ሰጥቶ ካልተንቀሳቀሰ በትግል የወጣው ቄሮ ዘጠና ፐርሰንቱ ወይም ዘጠና ዘጠኝ ፐርሰንቱ በትግሉ ውስጥ ለውጥ አምጥቻለሁ ብሎ ወደ ሰላማዊ ህይወቱ ተመልሶ እያለ አንድ ፐርሰንቱ የሚሆነው ቄሮ በህዝብ ላይ ጄኖሳይድ ፈጽሟል፣ ይሄንን ወደፊትም ሊፈጽም ይችላል ብሎ ያሳሰበውን ቀድሞ ያስጠነቀቀውን ሰው ዛሬ እሱ ያለውን ነገር ማመስገንና እሱን ይቅርታ ጠይቆ ክፍተቶችን መድፈን ሲገባ ባስተሳሰብም በአመለካከትም በህይወት ዓለምም በባህሪም በተፈጥሮ ሊግባቡ ማይችሉ ግለሰቦችን ጃወርንና እስክንድርን አንድ አድርጎ ለአንድ አላማ እንደተሰለፉ አድርጎ በአቃቢ ህግ በኩል የተፈጠረው ክስና የተሰጠው ማብራሪያ ኢትዮጵያንን በጣም እያስቆጨን መሆኑ፣ በተለይም የእስክንድር መታሰር ኢትዮጵያንን በውጭ በአንድ ላይ ማቆም ያልተቻለበት ሁኔታ ለመንግስትም ከፍተኛ ድጋፍ ሊሰጥ የሚችለውን ሀይል የከፋፈለ መሆኑን ለማሳየት እና በነገ ዕለት ሌላ ሰልፍ እንደሚካሄድ የሚታወቅ ሲሆን ይሄኛው ሰልፍ ከዚያኛው ልዩነቱ ምንድን ነው? የሚል ጥያቄ ለአቶ ሙልጌታ አንስቼላቸው ነበር። በእኛ በኩል ምንም ልዩነት የለውም ነው የምንለው። አንድ ነን፣ ኢትዮጵያዊ ነን። ምንም በዚህ ሰዓት መለያየት አያስፈልግም። ኢትዮጵያ ችግር ውስጥ ነው ያለች። አንድ ላይ ቆመን ማሰማት ሲገባን አንፎርችኔትሊ በማይሆን ነገር ውሃ በማነሳ ነገር ውሃ በማቋጠር ነገር የእስክንድር ስም ሰልፍ ላይ እንነሳን በሚለው ብቻ ነው እስክንድር ስም እንዲነሳ አልፈለጉም። እኛ ደግሞ ለፍትህ ነው ወደ እድሜ ልካችንን ስንጮይ ነው ነው፣ እስክንድርም ሲጮይ ነው። ለዛ ነው የነ እስክንድር ስም ይነሳል። ለእነሱ የነ እስክንድር ስም ከተነሳ አብረን አንቆምም አሉ። ዋናው ልዩነት ነው። ሌላ የለንም። እኛ ኢትዮጵያዊ ነን። ኢትዮጵያ የውነት፣ የወረደም ዝቅ ያለም ነገር የለንም። እኛ አንድና አንድ ኢትዮጵያዊ ነን እኛ የኢትዮጵያን ሰንደቅ ዓላማና የተለያዩ መፈክሮችን ያነገቡ ኢትዮጵያውያን በታደሙበት በዚህ ሰልፍ ለኮሮና ቫይረስ ጥንቃቄ እንዲያደርጉ ከአዘጋጆቹ ምክር የተሰጠ ሲሆን ብዙዎቹም የአፍና አፍንጫ ጭንብላቸውን አድርገው ታይተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሀዱ ራዲዮ ኤፍኤም 943ና በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበድ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ም የሚል ስያሜ የተሰጠው ቅድመ ማስጠንቀቂያ ለማስጀመር ዝግጅቱን በማገባደድ ላይ መሆኑን ይፋ አደረገ። ስነ ስርዓቱ ሰው ሰራሽና ተፈጥሯዊ በሆነ መልኩ ሊከሰቱ የሚችሉ አደጋዎችን ቀደም ብሎ ለህብረተሰቡ ለማሳወቅ የእጅ ስልኮችን እንደሚጠቀምም አመልክተዋል። የደንገረመው የሚኒስቴር መስሪያ ቤቱን አማካሪ አቶ ሚናስ ፍስሐን አነጋግራ ተከታዩን አሰናድታለች። የሰላም ሚኒስቴር በዛሬው ዕለት ይፋ ያደረገው የኢትዮጵያ አለርት ሲስተም የተሰኘ የቅድመ ማስጠንቀቂያ አገልግሎት ዝግጅት መቀመጫውን በጀርመን ሀገር ካደረገው ግሎባል አለርት እስከተሰኘ ተቋም ጋር በመሆን በመላው ኢትዮጵያ አገልግሎት ላይ መዋል የሚችል የቅድመ አደጋ ማስጠንቀቂያ ስርዓት አገልግሎት መጨረሱን አስታውቋል። የሚኒስቴር መስሪያ ቤቱ አማካሪ የሆኑት አቶ ሚናስ ፍስሐ ይህ ስርዓት ወደ አገልግሎት ሲገባ የሚኖረውን ጠቀሜታ እንዲህ ያስረዳሉ። ዲስ ሀገራት ከፍተኛ አደጋ አድራሽ የሆኑ የአየር ንብረት ለውጥ ለምሳሌ ሰደድ እሳት፣ ጎርፍና ሌሎችም የደህንነት ችግሮች በሚከሰቱባቸው ወቅት በአደጋው የሚጎዱ ወይም ሊጎዱ የሚችሉ የህብረተሰብ ክፍሎችን በመለየት የቅድመ ማስጠንቂያ መልእክት የማስተላለፊያ ዘዴ ነው። ከዚህም በተጨማሪ መልእክቱ አደጋው ከመድረሱ በፊት ቀድሞ ተንብዮ አይቶ ኢንፎርሜሽኖችን የማስተላለፍና ወይም ደግሞ አደጋውም ከደረሰ በኋላ ዜጎች ራሳቸውን፣ ቤተሰባቸውን፣ ማህበረሰባቸውን ብሎም የሀገርም ሆነ የራሳቸውን ህይወትም ሆነ ንብረት እንዲያሸሹ እንዲያድኑ የሚያደርግ የማስተላለፊያ ዘዴ ነው። ለምሳሌ ከዚህ በፊት የሰደድ እሳት ተነስቶ ነበር፣ ድሬዳዋ ላይ የጎርፍ አደጋ ተነስቶ ነበር። ብዙ ጊዜ ሌሊት አካባቢ ነው እንደዚህ አይነት ነገር አፕንም ያደረገው እኔ ካለኝ እንኳን የግል መረጃ ድሬዳዋ አካባቢ ሰው ተኛበት ወቅት ስለሆነ እንደዚህ አይነት ነገሮች ኢንፎርሜሽን አይደርሰውም እና ያንን አደጋ እንዳይደርስበት የማንቃት ነው። መልእክቱን በተመለከተ ሁለት አይነት ነው ያለው። አንደኛው የቴክስት ነው በቴክስት ነው የሚደርሰው። ሁለተኛው ደግሞ በድምፅ ነው። አንዳንድ ማንበብ የማይችል አቶ ሚናስ አብዛኛውን ጊዜ አደጋዎች የሚደርሱት ሰዎች ምንም አይነት ቅድመ ዝግጅት ባላደረጉባቸው ሁኔታዎችና ጊዜያቶች መሆኑን አስታውሰው ስርዓቱ ወደ አገልግሎት ሲገባ ማንኛውም የመደበኛም ሆነ የተንቀሳቃሽ የእጅ ስልክ ተጠቃሚ እንደ የአካባቢው ቋንቋ ማስጠንቀቂያው እንደሚደርሰው ገልጸዋል። ሲስተሙ የሚያደርገው የቋንቋ ችግር የለበትም። ያ ማለት ምንድን ነው? Yeni için. Çadır aşmaları ከስልክ ጋር በተያዘ የግድ ሞደርን የሆነ ቴክኖሎጂዎችን የሚጠቀም ስልክ መያዝን የማይችል ሕብረተሰቡ አሁን ከመበት ያለውን ስልክ ተጠቅሞ ሜሴጅን መላክ ይቻላል። የመስመርንም ስልክንም ተጠቅሞ መልእክት ማድረግ ይቻላል ማለት ነው። ስለዚህ በሁለቱም መልኩ በተለይ ከከተማም በገጠሩ አካባቢ ያሉ የሕብረተሰቡ ክፍል ተደራሽ ያደረገ ሲስተም ነው ማለት ይቻላል። የቅድመ ማስጠንቀቂያው ስርዓት በሁለት ወገን መልእክት መተላለፍ የሚችልበት መንገድ እንዳለውም አቶ ሚናስ ይጠቅሳሉ ነው የመጠቆም ብቻ ሳይሆን ሀሳቡንም የመግለጽ እድልን ይፈትበታል። ለምሳሌ እንኳን አንድ ምሳሌ ብናገር የትኛውን ቋንቋ መልእክት መቀበል ይፈልጋሉ? እንኳን ቴክስት ሲደረግ ህብረተሰቡ ከቀረበለት አማራጭ ውስጥ አንዱን ብሎ መመለስ ይችላል። ሶ ይሄ እንደምሳሌ ያነሳውት እንጂ አንዳንድ ነገሮችን ሲኖሩ የሜሴጁ አይነት በተለይ ምላሽን ከመቀበል ጋር በተያያዘ ከሆነ ያንን ህብረተሰቡ ሀሳቡን የመግለጽ እና የእንዲመልስ የማድረግም እድልን ይፈጥራል። ሶ ከሁለቱም ኢንተራክቲቭ የሆነ ጂጅ ሲስተም ነው። ኦልሬዲ መሰረታ የሚባሉ ኢንፍራስትራክቸሮች ተሟልተዋል። አንዳንድ የቅድመ መጀመሪያ ሞከራዎችን የማድረግ ሁኔታ ያለው እሱ እንዳለቀ እንግዲህ ወደ ስራ ይገባ ይሆናል ማለት ነው። የሰላም ሚኒስቴር አማካሪ አቶ ሚናስ ፍስሀ የቅድመ ማስጠንቀቂያ አገልግሎቱ በመላው ሀገሪቱ በቅርብ ስራ እንደሚጀምር ጠቅሰው ህብረተሰቡ ሳይዘናጋ በስልክ ላይ የሚደርሱትን መልእክቶች እንዲከታተል አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ። ኤደን ለዝግጅቱ አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ሐኪሙን ይጠይቁ ነው። በዩናይት ስቴትስ የሚኖሩና በተለያዩ የሕክምና ተቋማት የሚያገለግሉ የሕክምና ባለሙያዎች ናቸው፣ ኢትዮጵያ የኮቪድ-19 ወረርሽኝን መከላከል ዘመቻ ከፍተኛ አማካሪ ቡድን አባላት ናቸው። የድምፃዊ ሀጫል ሁንዴሳን ግድያ ተከትሎ ከተቀሰቀሰው ተቃውሞና በርካታ ንጹሐን ዜጎች ከተገደሉበት ጥቃትና ከነበሩት እንቅስቃሴዎች ጋር ተያይዞ በኢትዮጵያ ያለው የኮቪድ-19 ወረርሽኝ በከፋ ሁኔታ እንዳይዛመት ያሳደረውን ስጋት የተመለከተ ውይይት ነው በቀደምም ውይይታቸው ቡድናቸው በደረሰው ሁኔታ ላይ ያለውን ሀሳብ ያዘለ መግለጫ ይዘት ተወያይተው ነበረ ቀሪውን ለዛሬ ያሳደር ነው ለምሽቱ ቀሪ ውይይታችን እንግዶቻችን ፕሮፌሰር ዮናስ እንዳለገዳ ና ፕሮፌሰር እናውገው መሀሪ ተመልሰዋል ልባት ካደረግንበት ጭብጥ ነው የምንጀምረው። መግለጫችሁ በዋናው ባሰባሰባችሁ ጉዳይ ላይ መሰረት ያደረገ ይመስላል። እንዲህ ያለ ውጥረት በሚነግስበት ሰዎች በተለያየ እንቅስቃሴዎች በሚኖሩበት ጊዜ ራስን ለመጠበቅ የሚደረጉ ሙከራዎች ብዙ ፈተና በሚኖርበት ሁኔታ ኮቪድ በከፋ ሁኔታ ሊሰራጭ ይችላል። መዛመቱ ይጨምራልና ይጨምራል ና ጥንቃቄ ይደረግ ስትሆን ታሳስባላችሁ። በዚህ ባለንበት በዩናይትድ ስቴትስ ባለፉት ጥቂት ሳምንታት ውስጥ በህዝባዊ እንቅስቃሴዎች ወቅት የታዩ ክስተቶች ምሳሌ ሊሆኑ ይችላሉ። ዛሬ ከዛሬ ወር በፊት ከነበረው በከፍተኛ መጠን ጨምሮ ነው የሚታየው ተተከው የነበሩ ግዛቶች መከፈት ከጀመሩ በኋላ እንደገና ወደ መዘጋት እየተመለሱ ነው። ትምህርት ቤቶች የሚከፈቱበት ሁኔታ እያሳሰበ ነው። ለዚህ ሁሉ በበዓላትና በህብረተሰብ እንቅስቃሴዎች የተከሰቱት ሁኔታዎች አስተዋጽኦ አድርገዋል የሚል ነው። እስኪ በዚህ ሰዓት ለሚከታተሉ አድማጮቻችን በኢትዮጵያ ያለውም ሁኔታ ምን ይታያቸዋል? ምን አይነት ጥንቃቄ ሊደረግ ይችላል? ኃላፊነት መውሰድ ያለባቸውን ወገኖች ፍትህ ፍለጋውና እርምጃው እንዳለ ሆኖ ምን ማድረግ ምን ማሰብ አለባቸው? እዚህ እኔ ያለሁበት ከተማ ፊኒክስ አሪዞና በአሁኑ ጊዜ በዓለም አንደኛ ሆኗል፣ ኮቪድ ሆትስፖት። ከመቶ ምርመራ ካደረጉ ሰዎች ውስጥ ሀያ ስምንቱ በሽታው እንዳላቸው የከተማው ከንቲባ ወይዘሮ ኬት ጋየጋ አስታውቀዋል። በተለይ የማሪኮፓይን የሚኖርበት ከፍተኛ መዛመት አደጋ አለበት ነው ምንድን ነው ምክንያቱ? አንደኛ ብዙ ሰልፎች ነበሩ። ሰልፉ ላይ ሰው ማስክ ማድረግም አንዳንዱ የንዴት ስሜት ነበር። ሁለተኛ ሲከፈት ይሄ ሱፐር ስፕሬደር የቡና ቤቶች፣ ምግብ ቤቶች፣ የዳንስ ቤቶች እንደምታውቁ ነው። የዳንስ ቤት የታፈነ ነው፣ በሙሉ ነበር የተከፈተው እና እዛ ውስጥ በቀላሉ ነው የሚሰራቸው እና አሁን እንዳልኩ አንዱ ስጋቴ ሶስት ሺህ አራት ሺህ ሰዎች የታሰሩ ካሉ ተገቢው ጥንቃቄ ካልተደረገ ሱፐር ስፕሬደር በቀላሉ ነገሩ የመዛመት አደጋ አለው። ሰው በንዴት ላይ ሲሆን ስለ ኮቪድ የሚያስብ አይመስለኝም። ስለዚህ ይሄ ከባድ ሁኔታ ነው። በእርግጥ ይህንን በሚመለከት ኢትዮጵያ ውስጥ ጤና ጥበቃና የጤና ኢንስቲትዩት ይህንን እርግጠኛ ነኝ እንዳሰቡበት እና እንዳንድ ጥንቃቄ እያደረጉ ነው ብዬ ገምታለሁ። መልካም ፕሮፌሰር ዮናስ በዚህ በዩናይትድ ስቴትስ ያለውን ይልቁንም በሚኖሩበት ከተማ የተፈጠረውን የከፋ ሁኔታ በዋቢነት ምሳሌ አድርገው አስረድተውናል። እርስዎም ባሉበት መሰል አጋጣሚዎች ካሉ ሌሎች አካባቢዎች ያሉትንም በዜጎች በራሳቸውም ሊደረጉ የሚችሉትን ጨምረው ያስረዱን ፕሮፌሰር። እናውጋው አመሰግናለሁ። አሉላ፣ እንዴት ነው? እዚህ በኮቪድ ላይ ሊደርሺፕ ወሳኝ ነው። ለምሳሌ በዓለም ላይ የተወሰኑ ሀገሮች በጣም ያልተጠቁት የሚወጣውን ህግ ህጉ እንደወጣ ስነ ስርዓት ደንብ ላይ እንዲውል ህብረተሰቡ መረጃውን በደንብ ካገኘ ከተገነዘበው ምክንያቱም ይሄ ኮቪድ ኢንፌክሽን ነው። ኢንፌክሽንን ደግሞ መከላከል ይቻላል። እንደ ካንሰር እንደ ስትሮክ እንደሌላ አይነት በሽታ አይደለም። ከአንድ ሰው ወደ ሌላ ሰው ነው የሚሄደው። አንዱ ሰው ለሌላው ካላሳለፈው ኢቪንቸዋል ያ በሽታ እንግዲህ ኢንፕሪንስፕል ያ በሽታ አይኖርም ማለት ነው። አሁን ችግሩ ምንድን ነው? በፖለቲካው ምክንያት የተወሰኑ ሰዎች ጊዜያዊ ለሆነ ወይ ለኢኮኖሚክ ሪዝን ከሳይንሱን አይቀበሉም። ለምሳሌ አሁን እዚህ በአሜሪካ እንደምታየው ቶርኔዶ ይመጣል፣ መውጣት አለባችሁ ሲባሉ የተወሰኑ አንዳንድ ሰዎችም እምቢ ብለው የሚቀሩ አሉ። እና ኋላ እርዳታ ታገኙም፣ መውጣት አለባችሁ ሲባሉ። ብዙ ሰው ግን ይሰማል። አሁን አሜሪካ ላይ የሚታየ የፖለቲካ ይዘት ኑሮት አንዳንዱ ሊደርስ የሚሉትን ይከተላሉ። እና ከተላሉ ኢንፌክሽን አሁን ዶክተር ዮናስ እንዳለው አንድ ቦታ አንድ ሰው ብቻ በአየር ላይ ድሮፕሌት ላይ የሚተላለፍ አንድ ሰው አንድ ዝግ ሆነ ቦታ ላይ ሲኖር በአንዴ ብዙ ሰው ሊበከል ይችላል። እና ይሄ ገቨርንሜንት ብቻ ሳይሆን ሁሉም ሰው ድርሻውን ሊወጣ ይገባዋል። ህዝቡም ይህን ተገንዝቦ ራሱን መከላከል፣ ቤተሰቡን መከላከል፣ ጓደኞቹን፣ ሌላውን ህዝብ መከላከል ይኖርበታል። ግን ችግሩ ምንድን ነው? አሁን ኢትዮጵያን በሚመለከት መጀመሪያ እስር ቤት ያሉ ሰዎችንም ፕሮፌሰር ዮናስ እንዳለው ያንን ከግምት ውስጥ በመውሰድ እና እንዲያውም የቮለንተር ስራ እንዲሰሩ ተፈተው ነበረ፣ እና ብዙ ሰው አድንቆት ነበር። አሁን ሌላው ምንድን ነው? እኛ እንኳን አሁን የኢትዮጵያ ሁኔታ ሲመጣ አንደኛ ቴስት ሲደረገው ወደ አምስት ሺ ስድስት ሺ ይደረግ የነበረው ዝቅ አለ። እንደዚህ አይነት ሲትዌሽን ሲፈጠር ያንን ትቶ እዚህ ላይ ፎከስ ማድረግ ከባድ ይሆናል የህብረተሰቡን አቴንሽን የሊደሮቹን አቴንሽን በቃ ይወሰዳል። እና አንደኛ የነበረው ወይ ሁለተኛ ይሆናል። እና እንግዲህ ለዚህ ነው ህብረተሰቡም የፖለቲካ ሊደር የሆኑትም የራሳቸውን ኢንተረስት ብቻ ሳይሆን የህዝቡንም ኢንተረስት ማየት አለባቸው እና የኢትዮጵያን ኢንተረስት ከውጭም ጠላቶች ከውስጥም ነገሩ ካልገባቸው ወይ የራሳቸውን ጥቅም ከሚያስቀድሙ ከዚያ መገደብ ይኖራል እና ለህዝቡ የተማረውም በሚችለው መጠን የፖሊሲ አድቫይዘሮችን የሚሆን አሁን ሚዲያውም ቢሆን ምክንያቱም ምንድን ነው የሚባለው ናይንቲን ሴንቸሪ ጥሩ የሆነ ምግብ እና ውሃ ሰጥቶናል። ቱዌንቲ ሴንቸሪ ፕሮፌሽናሊዝም፣ ቱዌንቲ ፈርስት ሴንቸሪ ደግሞ ኢንፎርሜሽን፣ ግን ውሸት የሆነ ኢንፎርሜሽን እና ህዝቡ ደግሞ ይህንን መለየት አስቸጋሪ ስለሚሆንበት የሁሉንም ትብብር ይጠይቃል ረጋ ብሎ ማዳመጥና እንዴት ነው መደማመጥ ያስፈልጋል። አም ሹር አሁን ዛሬ ራሱ በዚህ ኢንተርቪው ላይ የሚገባውን ያህል አልዋገዙም ብሎ ደስ የማይለው ሰው ይኖራል። ሀገር እንደሱ አይደለም የምትገነባው እና ፖዘቲቭ መሆን ያስፈልጋል። ከአለም ትምህርት መውሰድ አለብን ከተለያዩ ሀገሮች ብዬ ነው የማስበው። መልካም በህክምና ሙያችሁ በዕለት ተዕለት ስራችሁ ይልቁንም ደግሞ ኢትዮጵያ ባለችበት በኮቪድ አስራ ዘጠኝ ወረርሽኝ ለመርዳት የተሰባሰበ ቡድናችሁ ዛሬ በኢትዮጵያ ውስጥ የሚታየው ሁኔታ አሳሳቢነቱን ተገንዝቦ ሊደረጉ ይገባል ያላችሁትን ሀሳብ ያሰፍራችሁበትን መግለጫ ተንተርሶ ያደረግነው ውይይት ነው። ፕሮፌሰር ናውጋው ማሪ፣ ፕሮፌሰር ዮናስ እንዳለገዳ እንግዶች ለጊዜያቸው አመሰግናለሁ። ተስፋ አደርጋለሁ በተሻለ ሁኔታ ውስጥ ሆነን ነው የማገኛችሁ። አሁኑ ጊዜ ርስትነኝ አመሰግናለሁ። ን አመሰግናለሁ። ጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ማላዊ 13 ወራት ከፈጀው የምርጫ ሂደት በኋላ አዲስ ፕሬዝደንት አግኝታለች። ባለፈው ሰኔ አጋማሽ በተካሄደው ድጋሚ ምርጫ ነው ተቃዋሚ መሪ ላዛረስ ቻክዌራ ስልጣን ላይ የነበሩትን ፕሬዝደንት ፒተር ሙታሪካን 55 ከመቶ ድምፅ አግኝተው ያሸነፏቸው በማለት ርዕሰ አንቀጹ ጽሁፉን ጀምሯል። ባለፈው አመት ግንቦት ወር ውስጥ በተካሄደው የመጀመሪያው ፕሬዝደንታዊ ምርጫ ሙታሪካ በጠ ሲገባ በድምጽ ብልጫ አሸነፉ ተብሎ ታውጆ እንደነበረ እርስ አንቅጹ አስታውሷል። ሁለተኛ የሆኑት ቻኩዌራ የለም ድምፁ ተጭበርብሯል ብለው በህገ መንግስታዊው ፍርድ ቤት አቤት አሉ። ፍርድ ቤቱም የተዛቡ ድርጊቶች የነበሩበት መሆኑን ማስረጃ አግኝተናል፣ በየካቲት ምርጫው እንደገና ይካሄድ ብሎ ውሳኔ ሰጠ። አፍሪካ ውስጥ ፕሬዝደንታዊ ምርጫ ተጭበረበረ ተብሎ ሲሰረዝ ማላዊ ሁለተኛ ሀገር መሆኗ ነው። ለመጀመሪያ ጊዜ ይህ የሆነው የዛሬ ሶስት ዓመት ኬንያ ውስጥ እንደነበረ ርዕሰ አንቀጹ አስታውሷል። በማላዊ ፕሬዝደንታዊ ምርጫዎች ለሕግ የበላይነትና ዲሞክራሲ ከበሬታ የታየውን ቁርጠኝነት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አድንቀውታል። የማላዊ ህዝብ ላዛረስ ቻክዌራን ቀጣይ ፕሬዚደንቱ እንዲሆኑ መርጧቸዋል። አፍሪካ ውስጥ በተዛባ መንገድ የተካሄደው ፕሬዚደንታዊ ምርጫ በፍርድ ቤት ሲሰረዝ ይህ ሁለተኛ ጊዜ ብቻ ነው። ድጋሚ ምርጫ ተካሂዶ የተቃዋሚ ፓርቲ እጩ ሲያሸንፍም ብቸኛው ጊዜ ነው። በእርግጥም ይህ ለአገሪቱ ህዝብ ታሪካዊ እድል ነው። አዲሱ የማላዊ ፕሬዚደንት ቻክዌራ ቃለ መሀላ ሲፈጽሙ ባደረጉት ንግግር የእሳቸውን መመረጥ ዲሞክራሲና ፍትህ ድል ያስመዘገቡበት ሲሉ ገልጸውታል። ራሳቸውን ከህግ በላይ ላያደርጉም ቃል መግባታቸውን እርሳ አንቀጹ ጠቅሷል። ይህንንም ስል አሉ ህጉ በሚጠይቀው መሰረት በየአመቱ ያለኝን ሀብትና ንብረት በሙሉ አስታውቃለሁ። ፓርላማ ፊት ቀርቤ አመራሬን በተመለከተ በህዝብ እጠየቃለሁ። የፕሬዝደንት ስልጣን እንዲቀነስ የሀገሪቱ ተቋማት ፓርላማውና የጸረ ሙስና ቢሮውን ጨምሮ በነጻነት እንዲሰሩ የሚያስችል ህግ እንዲወጣ እጠይቃለሁ ሲሉም ቃል ገብተዋል። ይህ አለ ርዕሰ አንቀጹ ሃተታውን ሲያጠቃልል ለማላዊ ወደ ተሻለ ብልጽግና የመንግስት ተጠያቂነትና ነጻነት እንድታመራ ታሪካዊ እድል ያመጣ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ዓርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።